ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው መጀመሪያ ትግራይ ላይ ጀኖሳይድ የሰሙ አካላት አሉ። እነዚህ አካላት ወደ ሕግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምሥራቅ ትግራይ ኢሮብ አካባቢ አለ። በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታተስኮ ከኖቨምበር አራት በፊት ወደነበረበት መመለስ መቻል አለበት። ጦርነቱን ህወሓት ተሸንፏል። የትግራይን ህዝብ እንደ ሆስቴጅ ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሓት ዘጠና ስድስት የጦር መሪ እና የፖለቲካ መሪዎች አሉት። እነሱ ለህዝብ አስበው እጃቸውን መስጠት ስድቅ ማስታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሓት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል። የተለየ ትኩረት ስቦ በሰነበተው ሰሞንኛ ጉዳይ የቀድሞ የህዋት አንጋፋ መሪዎች ከእስር መፈታት ላይ የተከራከሩት በዩናይትድ ስቴትስና በኢትዮጵያ ግንኙነትና የጦርነቱን አካሄድ አስመልክቶ በተነሱ በርካታ ጭብጦች ዙሪያም የበኩላቸውን መከራከሪያዎችን በማቅረብ ተሟግተዋል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ በዶክተር ደብረ ጽዮን የሚመራው የትግራይ ክልል አስተዳደር የውጭ አገር ተወካይ ኮሚቴ አባል ሲሆኑ አቶ ነቢ ዩ አስፋው ከኮሎራዶ በዩናይትድ ስቴትስ የሃሽታግ ኖሞር እንቅስቃሴ መስራቾች አንዱ ናቸው። ያወያያቸው አሉላ ከበደ ነው። የምሽቱም ዝግጅት የቀደመው ፕሮግራም እልባት ከተደረገበት ይጀምራል። አቶ ነቢዩ ላቶ ዮሐንስ እድል እንደሰጠውት በአጭሩ ምላሽ ለመስጠት እድል አግኝተዋል። አሁን በተራው ለብሶ ማንሳውን ቀጥተኛ ጥያቄ ለወርወር፣ በመግለጫችሁ ጣልቃ ገብነት ያላችሁትን የዩናይትድ ስቴትስን ግፊት እንደማትደግፉ በኢትዮጵያ መንግስትም፣ አንጋፋ የቀድሞ የህወሓት መሪዎችን ከእስር ለመልቀቅ የተወሰደውን እርምጃ ሰላምና ፍትህ አንዱን ጥሎ ሌላኛውን ደግፎ አይደለም ስትሉ ተቃውማችኋል። በእናንተ በኩል ምን አይነት የስምምነት ጥረት ነው ትክክል ነው ብላችሁ የምትቀበሉና የምትደግፉት? በአጭሩም ሰላምን ያጎናጽፋል የምትሉት የጦርነት ማብቂያ የሰላም አማራጭ ተቀባይነት ይኖረዋል ለኢትዮጵያም ህዝብ ዘላቂ ሰላም ይበጃል የምትሉት የስምምነት አይነት ካለ ትክክል ነው። አለ አሁን በዚህ ሰዓት ጦርነቱን ህወሀት ተሸንፏል። ተከቦ ነው ያለው። የትግራይን ህዝብ እንደ ሆስቴጅ ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሀት ዘጠና ስድስት የጦር መሪ እና የፖለቲካ መሪዎች አሉት እነሱ ለህዝብ አስበው እጃቸውን መስጠት ትጥቅ መፍታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሀት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል። የትግራይ ህዝብ ነፃ ይወጣል። የትግራይ ህዝብ የፈለገውን መሪ በትክክለኛ ምርጫ መርጦ የሚሆንበት መንገድ ይመቻቻል። ግን ከዛ ሁሉ መጀመሪያ ጦርነቱ ቆሞ እነዚህ ለራሳቸው ስልጣን የሚዋቁ ዘጠና ስድስት ሰዎች ከተወገዱና ወደ ፍትህ ከመጡ ትግራይን መልሰን መገንባት፣ ሰሜን ኢትዮጵያ አማራን አፋርን መልሰን መገንባት የኢትዮጵያን አንድነት ማጽናት የምንችልበት መንገድ አለ። አንድ ትልቅ ነገር ህዝብ የሚገነዘበው በህወሀት በኩል የሚወራው ወሬ ልክ ህወሀትና የትግራይን ህዝብ አንድ አድርጎ የማመሳሰል ትልቅ ወንጀል ይሰራል። የትግራይ ህዝብ ከማንም የበለጠ የህወሀት ወንጀል የተፈጸመበት ህዝብ ነው። ስለዚህ አሁን ያለው አማራጭ ወደ ሰላም የሚካሄድበት መንገድ እነዚህ ዘጠና ስድስት ሰዎች እጃቸውን ሰጥተው ከሌላው ኃይል እና ከትግራይ ህዝብ ጋር ያለውን ሰላም ማካሄድ የሚሆንበት መንገድ አሁን መከፈት አለበት። መከፈትም ይችላል። ይህንንም ነው አሜሪካ እንድትደግፍ እየገፋን ያለነው። መልካም፣ አቶ ዮሐንስ፣ አቶ ነቢዩ ወደፊት ያስኬዳሉ የሚሏቸውን አቅጣጫዎች ወይም እርምጃዎች ገልጠዋል። በእናንተስ በኩል ቀደም ብለው መከራ እየደረሰበት ነው ላሉት ህዝብ ዘላቂ ሰላምና ደህንነት መረጋገጥ፣ ከዚህ በኋላም ተጨማሪ ስቃይ እንዳይደርስ ማ ምን አይነት ኃላፊነት መውሰድ አለበት? እንዴትስ ተደርጎ ወደፊት መራመድ ይቻላል? በአቶ ነብዩ የተጠቀሱትን የሚያስጠይቁ ያሏቸውን በጦርነቱ ተፈጽመዋል ላሏቸው ወንጀሎች በኃላፊነት የሚጠየቁ ያሏቸውንም ክፍሎች ጠቁመዋል። ምንድነው የእርሶው ምላሽ? ለራጥሩ መልሼ አንድ ደቂቃ ልጠይቅህ ነው። በተነሱት ላይ ትንሽ ነገር ላውራ። መልካም ይቀጥሉ። ስለተነሱት በዙም ሊክ አድርገዋል የተባለው ዙሙ ግልጽ ስለሆነ፣ አይ ቲንክ በዛ ልተዋለው። ምንም ከዚህ ጋር የተያያዘ ነገር የለውም። ዲስከስ እየተደረገ ነበረ ኢትዮጵያ ውስጥ ሰላም እንዴት ይመጣል የሚል ነገር እና በዛ ብናልፈው። የዘጠኝ ፓርቲዎችም እንደዚሁ ከአሜሪካ ጋር ምንም የሚያገናኘው ነገር የለም። ዘጠኝ ፓርቲዎቹ ፈልገው ራሳቸው የተቋቋሙ ስለሆኑ ማለት ነው። ኢንዲፐንደንት የሆነ ኢንቨስቲጌሽን ተደርገዋል። ዶክመንቱ እኛ በመርህ አንቀበለውም ምክንያቱ ወንጀል ፈጻሚ የሆነ የኢትዮጵያ መንግስት ያቋቋመው የኢትዮጵያ የሰብአዊ መብት ኮሚሽን አብሮ ስለሰራ አንቀበለውም። እዛ ዶኩመንት ራሱ ግን ፖስብል የሆነ የሰብአዊ መብት ጥሰት ፖስብል ዎር ክራይምስ እንደተፈጸመ ግን በግልጽ ተቀምጠዋል። በሁሉም ወገን ነው ግን የሚለው አቶ ዮሐንስ ሪፖርቱን ሁላችንም አይተነዋል እና በሁሉም ወገኖች ነው የሚለው ትክክል ቦሳይድስ ነው የሚለው ለዛ ነው አሁን እኛ ነጻ የሆነ አጣሪ ግባይ በዛም ነው ጀኔቫ ያለው የሰብአዊ መብት ኮሚሽን ነፃ የሆነ ይደረግ ብሎ የወሰነው ባለፈው። ለመረጃ እንዲያህል ግን ትግራይ ውስጥ ሁለት መቶ ሰባ የሚሆን ጅምላ ግድያ የተፈጸመባቸው ቦታዎች አሉ። ይሄ እኛ ያደረግነው ሳይሆን ቤልጅም የሚገኘው የጌንት ዩኒቨርሲቲ አጥንቶ ያቀረበው ነው። ምናልባት ግን አሁን እዚህ መተዛዘብ ላይ ሊያስገባን የሚችለው አክሱም ጽዮን ላይ የተፈጀው ከስምንት መቶ በላይ አማንያን አልተጠቀሰም። አሁን እዚህ ውይይታችን ላይ ማለት ነው፣ ጀኖሳይድ እያልን ያለ ነው። ይህንን ነው። ማይካድራ የተገደለው የትግራይ ሰው ነው። አሁንም ፖሊሲ ኢኪቫለንት የተደረገ ስለሆነ በዚሁ ብንወስደው ጥሩ ነው። ስለ ህወሓት የትግራይ ህዝብ ያወራ። ህወሓት ትግራይ ህዝብ የወለደው ትግራይ ህዝብ ያሳደገው ነው። ትግራይ ህዝብ ይመራኛል ብሎ መንግስቴ ነው ብሎ ያቆመው ነው። ሌላ ህዝብ ስለ ህወሓት ሊያወራ ይችልም። የትግራይ ህዝብ ነው ስለ ህወሓት ሊያወራ የሚችለው ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው ግን ግልጽ የሆኑ ነገሮች አሉ። በትግራይ በኩልም የተቀመጡት፣ መጀመሪያ ትግራይ ላይ ጄኖሳይድ የፈጸሙ አካላት አሉ። እነዚህ አካላት ወደ ህግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምስራቅ ትግራይ ሮብ አካባቢ አለ፣ በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታትስ ኮ ከኖቨምበር አራት በፊት ወደነበረበት መመለስ መቻል አለበት። ተሸንፋችሁ ነው የሚለው ነገር ሽንፈቱ ምን ማለት እንደሆነ እናያለን። ይህንን የማይሳካ ከሆነ ወደ ሌላ ስለሚትሄድ ማለት ነው። በሰላም እድል እንድንሰጥ ብለን ነው ወደኋላ የተመለስ ነው። ይህንን ግንት ውስጥ ከዛ በኋላ ግን የሽግግር ሜካኒዝም ማመቻቸት መቻል አለበት። ትግራይ ጀኖሳይድ ተፈጽሞብኛል እያልን ነው ጀኖሳይድ ከፈጸመ መንግስት ጋር ውጭ ብለን የምናየው ነገር ከባድ ስለሚሆን፣ እኛም ብቻ አይደለን፣ እያወራ ነው ያለው ዘጠኝ ፓርቲዎች ሊያለም እነዚህ በሙሉ የሽግግር አካሄድ ያስፈልጋል። የሽግግር አካሄድ ከተስተካከለ በኋላ እንዴት እንሚል የሚለው ህገ መንግስት አለ። መሬት ላይ ሽማግሌዎች አሉ። ሀገር ውስጥ በነዛ የወደፊቷን ኢትዮጵያ ልናይ እንችላል። ድርገጥህ የሚል አካል ባለበት ሁኔታ ግን አብሮ ለመሄድም በጣም አዳጋች ነው የሚሆነው። እዚህ ላይ የቀሩ ሌሎች ሀሳቦችን ወደኋላ ኋላ አመጣለሁ። ወደ አቶ ነቢዩ እንደሄድ አላደረጉኝም። አቶ ዮሐንስ ወደ እርሳቸው ከማለፌ በፊት ቢያንስ አንዱን ላንሳ። ጦርነቱን ይመለከታል። ከጥቂት ሳምንታት በፊት የትግራይ ኃይሎች ደሴንና ኮምቦልቻን ጨምሮ በርካታ የአማራ ክልል ከተሞችን በያዙበት ወቅት የኃይሉ አዛዥ የቀድሞ የኢትዮጵያ ኢታማዦር ሹም ሌተና ጀኔራል ጻድቃን ገብረ ትንሣኤ ጦርነቱ አብቅቷል፣ ከማን ጋር ነው የምንደራደረው ብለው ነበር። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልም እንዲሁ ጦርነቱ አብቅቷል፣ ከዚህ በኋላ ለምን በከንቱ ሕይወታችሁን ታጣላችሁ፣ ይልቅ እጃችሁን ስጡ ሲሉ ነበር። ለኢትዮጵያ ኃይሎች ጥሪ አድርገው የነበረው አፈግፍገን በፈለግንበት መንገድ ነው የወጣ ነው ካሉ ያለቀ ጦርነት ነው ተብሎ ነበርና ያን ሁሉ ሁኔታ ምን ቀየረው ባጭሩ በአጭሩ በዚህ ጉዳይ ላይ ጀነራል ጻድቃንም፣ ዶክተር ገብረ ሚካኤልም፣ ጀነራል ታደሰ ወረደም መግለጫው ያሰጥተዋል። ተከታትላችሁት ይሆናል ተስፋ አደርጋለሁ። ግልጽ የሆኑ ነገሮች ነበሩ። አንደኛው አዲስ አበባ እንዳትሄዱ የሚል ጥሪ ነበረ። በርካታ ከቅድምን የአሜሪካ እያልነው የነበር ነው የኢትዮጵያ መንግስትን ይሆንም ሲያቀርብ ነበረ። አዲስ አበባ እንዲገቡብን አንፈልግም የሚል አዲስ አበባ ስንገባ ሌሎች ሀይሎችም አብረው እንዲገቡ እንቅስቃሴዎች ስለነበሩ እነዛ እንቅስቃሴዎች ግን መሪዎቹ እንደገለጹት አስፈላጊውን የፖለቲካ ሂደትን ሳልፎ ወደፊት ለመሄድ እክሎች ስለነበሩበት በዛ ሊኬድ አልተቻለም አንደኛ። ሁለተኛ፣ እዛ አካባቢ ላይ ቆይተን ህዝባችንም ከኋላ በረሃብና በመድኃኒት እጦት የሚጎዳ ከሆነ ህዝባችን እንዲጎዳ ምክንያት እየሆን ስለሆነ ወደ ኋላ ተመልሰን መፍትሄ ሊገኝ የሚችል ከሆነ ዞሮ ዞሮ እየተዋጋን ያለነው ለህዝባችን ብለን ስለሆነ ይህንን ለማስተካከል ተብሎ ወደ ኋላ እንዲመለስ ተደርጓል። እዚህ ላይ ማስመር የሚገባን ግን ጦርነቱ ተገፍተን አለመውጣታችን የኢትዮጵያ መሪዎች ያውቁታል። ራሳቸው ሰራዊቱ ያውቀዋል። ራሱ አቶ ነቢዩ ከአቶ ዮሐንስ ጋር ረዘም ያለ ጊዜ ይወስደናል። ተጨማሪ ጥያቄዎችን ከማከሌ በፊት በቀረቡት ሀሳቦች ላይ የበኩሎ ምላሽ እንዲሰጡ እድል ልስጥ። ይሄ በጠመንጃ እገዛ ያለው በኃይል ሊሆናል የሚባለው ነገር አልቆ አልፏል። ከህዋት ጋር አብሮ አክትሟል። አሁን ህዋት ተሸነፈ አልተሸነፈ የሚባለው ነገር በግልጽ የሚታይ ነው። ተሸንፏል። ኢትዮጵያ በህዝብ በዲሞክራሲ የተመረጠ መንግስት አላት። እንደገና በሰላም እንነጋገር በዲፕሎማሲ እንነጋገር ተብሎ ሁለት ዓመት ተለምኖ አሳፈረኝ። ጦርነት ባህሌ ነው ብሎ ተነስቶ የወጣ ሀይል በጦርነት ሲሸነፍ መልሶ ዘራፍ የትራንዚሽናል ገቨርመንት ሲሆን እንደዚህም ቢሆን አያስኬድም። ስለዚህ ካሁን በኋላ የሰላም ድምጾች በሙሉ በእርቅ ስራው አሁን በተጀመረው ተከተው ይሄዳል። የሰሜን ጎንደር እና የሰሜን ወሎ ህዝብም የራሱን እድል የመወሰን መብት አለው። ስለዚህ ያንን ህዝቡ በሰላም መንገድ የሚፈታው ነው። ከእንግዲህ በኋላ ህወሀት ፈላጭ ቆራጭ አይደለም። በኢትዮጵያ እሱ ዘመን አልቋል። ሰላም ነው የምንፈልገው። የኢትዮጵያ ህዝብ ሰላም ነው የሚፈልገው። ይህ ሰላም ደግሞ በንግግር እና በኮንስቲቱሽን ነው የሚመጣው። ስለዚህ ይህንን ነው ምለው። ይሄንን ሰላም ለማምጣት ደግሞ የህወሀት ዘጠና ስድስት መሪዎቹ ህዝብን አስቀድመው ቢያዩና ደርግ ለምሳሌ አዲስ አበባ ህወሀት እንደከበበው ተነስተው ውጡ፣ አላገር ሰላም ተባለ። አሁን ህወሀት ያለው ተመሳሳይ ቦታ ላይ ግን አልለቅም ብሎ የትግራይን ህዝብ ለመማገድ ተዘጋጅቷል። ይህን ደግሞ አይሆንም፣ ለቃችሁ ውጡ ሰላም ይፈጠር የማለት ኃላፊነቱ እንደጤታው አለበት። ሰላም ነው አማራጩ ብለዋል አቶ ነቢዩ። የሰላሙን ጥያቄ ገፋ አድርገን እንመልከት። ቀደም ብዬ የትኛውን የሰላም አማራጭ ትቀበላላችሁና ትደግፋላችሁ በሚል ለሰነዘርኩት ጥያቄ በእርሶ በኩል ተጠያቂ መሆን አለባቸው ያሏቸውን ጨምረው የሚመስሎትን ሀሳብ ገልጠዋል። ሰላም ነውና በግራም በቀኝም እየተባለ ያለው እስኪ ይበልጥ ተጨባጭ እናድርገው። በበኩላችሁ ብዙዎች ደጋፊዎችና ተከታዮች አሏችሁ በዚህ ሀሽታግ ኖ ሞር በተባለው እንቅስቃሴያቸው አማካኝነትም ብዙ ዘመቻዎችን ታካሂዳላችሁ። በዚያ ቀደም ብለን ባነሳ ነው መግለጫችሁ ታዲያ የኢትዮጵያን ጥቅም የማያሳጣ አላስፈላጊ ባላችሁትም ክፍያ የሰላምንም ሆነ የፍትህን ዋጋ የሚሸራርፍ የስምምነት አይነት ፈጽሞ አንቀበልም ትላላችሁ። ባጭሩም ሰላምን ለማምጣት የሚከፈል ዋጋ ፍትህን ዳረጎት ማቅረብ የለበትም የሚል ይመስላል። ልዩነትን ባለበት አንከፋፈልም ዝምም አንልም ትላላችሁ። እነኝህን ፈታኝ የሚመስሉ እሳቤዎች እስኪ ያስታርቁልኝ አቶ ነቢዩ። ለመሆኑ የት ድረስ ነው ለሰላም ለሚከፈል ዋጋ የሚኬደው ርቀት? በርሱ እይታ የሰላም ድርድር እንዴት ነው የሚጀመረው? በጣም ከሚገባው ላይ ብዙ መስዋዕትነት ተከፍሏል። የኢትዮጵያ ህዝብ በረሃብ በሞት ባለፉት አንድ አመት ያህል ትልቅ ትልቅ ትልቅ መስዋዕትነት ተከፍሏል። ይሄን መስዋዕትነት እንዲከፈል ኢትዮጵያ እዚህ ማጥ ውስጥ ልትገባ ያደረጉት ሰዎች መቶ አይሞሉ። ለእነዚህ ሰዎች ፍትህ መሰጠት አለበት። ለሞተው ህዝብ ፍትህ መሰጠት አለበት። ገና ሰላሳ አርባ ዓመት ይፈጃል መልሶ ለመገንባት ሰሜን ኢትዮጵያ። ይሄ ሁሉ ከመቶ የማይሞሉ ሰዎችን የስልጣን ጥማት ለማርካት የሚደረግ ነገር አያስኬድም። ስለዚህ ሰላምን ፍለጋ ወንጀልን ከፍተኛ ወንጀልን የሰሩ ህዝብን ለአስጠቃቂ መከራ ለትውልድ የሚያልፍ መከራን የፈጠሩ ሰዎች ምንም አይነት ፍትህ ሳይሰጥ በነፃ መሄድ የለባቸውም። አይደረግም። የትም አገር አይደረግም። የዛሬ ሶስት ወር አንድ የመቶ አመት እድሜ ያለው የጀርመን ናዚ አባል የነበረ ሰው ከሰባ ሰማኒያ አመት በኋላ ተይዞ አሁን በመቶ አመቱ እስር ቤት ፍርድ ተፈርዶበታል። ፍትህ ብትቆይም ትመጣለች። አገርን አጥፍቶ በሚሊዮን የሚቆጠሩት ላይ ጀነሳይድ አድርጎ በነጻ መሄድ የለም። ይሄ ማለት ደግሞ ሰላምን ለማምጣት በአንድነት ወንጀል የሰሩ ሰዎች ለፍትህ ሲቀርቡ ነው። ስለዚህ ይኸው ነው የእኛ የምንለው ሰላምና ፍትህ አንድ ላይ ነው የሚሄዱት። በተለይ በውጭ ይሄ አንደኛው ትልቁ መልእክቱ ለምዕራባውያን ነው፣ በተለይ ለዩናይትድ ስቴትስ። ግልጽ ነው ለሰላሳ አመት ህወሀት በቀኝ አዙር እንደ ፕራክሲ የአሜሪካ ፖሊስ ሆና ነው በአካባቢው ስትኖር የነበረችው ኤርትራ ላይ ጦርነት አውጃለች ሶማሌ ላይ ጦርነት አውጃለች ብዙ ነገር አለ የኢምፔሪያሊስት ቀኝ እጅ ሆና የሰራች ህወሀት አሁንም በምዕራብ በኩል ህወሀትን ለማድረግ የሚደረገው ጥረት በአፍሪካ ህዝብ አይን ቦታ የለውም ቦታም አይሰጠውም ፍትህን አሳልፎ የሚሰጥ ነው እና ይህንን ነው የምንለው የኢትዮጵያ ህዝብ ሁለቱንም ይፈልጋል። አሁን ደግሞ ራሱ ህወሀትም ራሱ የአሜሪካ መንግስት የባይደን አድሚኒስትሬሽንም ደካማ ቦታ ላይ ነው ያሉት። የኢትዮጵያ መንግስትና የኢትዮጵያ ያዙ ደግሞ የአሸነፈበት ሁኔታ ላይ ነው ያለው። በዚህ አይነት ድርድር ላይ አሸናፊ ብዙ ድምፅ ይኖረዋል። መስዋዕት የከፍ ሀይል ማለት ነው። ስለዚህ ለማጠቃለል ያህል ፍትህና ሰላም አብሮ የሚሄዱ ናቸው። አንዱን መምረጥ አለብን የሚባለው ጉዳይ አያስገድም። መልካም አቶ ዮሐንስ ወደ ቀደም ብለው ከበርካታ ሳምንታት በፊት የተካሄደ አንድ አብይ ክንውን ጠቅሰው ነበር። ዘጠኙ የተለያዩ ፓርቲዎች ተወክለውበታል በሚል በተዋወቀውና በዋሽንግተን ዲሲው ፕሬስ ክለብ በተካሄደው ስነ ሥርዓት ላይ እርሶም ድርጅቶን ተወክለው ተገኝተውበታል። የዚያን ጥምረት ትውውቅ ተከትሎ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ምንም አይነት ስምምነት አያስፈልግም ብለው ነበር። ይልቁንም የጠቅላይ ሚኒስትር አብይን አስተዳደር በኃይል ማውረድ እነኚህ ቅድምም በሀገር ውስጥ ይንቀሳቀሳሉ ያሏቸው ኃይሎች በአማራጭነት የወሰዱት መሆኑን ገልጸዋል። በዚያ ሰዓት ከተነገረውና አሁን ካለው ሁኔታ ጋር እንዴት ያዛምዱታል? በጣም ጥሩ። በዛ ጊዜ ምንም አይነት ስምምነት አያስፈልግም ሳይሆን እነዚህ ዘጠኝ አካላት እነዚህ ዘጠኝ ድርጅቶች የተሰባሰቡት ኢትዮጵያ ላይ በኢትዮጵያ ሕዝቦች ላይ በደል እየፈጸመ ያለ ስርዓት አለ፣ ይህንን ስርዓት አስወግደው በእሱ ምትክ የሽግግር ሂደት ያቋቁማሉ የሚል ነበረ የገለጽኩት። አሁን አሁንም ይህንን አገላለጽ ይህንን አላማ ቦታው ላይ ነው ያለው። ዘጠኙ አካላት፣ ዘጠኙ ድርጅቶች አሁንም በየጊዜው እየተገናኙ ሁኔታዎች እየገመገሙ፣ ለወደፊቱ እንዴት አብረን መሄድ አለብን፣ ስራችን እንዴት እናቀናጅ የሚለውን እየሰሩ ነው የሚገኙት አሁንምና ለወደፊትም ሊሆን የሚችለው አቶ ነቢዩ ካነሱት ጋር አንዱ ምስማማው ወንጀል የፈጸመ ፍትህ ፊት መቅረብ አለበት የሚለው የእኔም፣ የትግራይ መንግስትም አቋም የትግራይ ህዝብም አቋም ነው። ተጠያቂዎቹ ግን ይለያያሉ። ለሁለታችሁም፣ አቶ ዮሐንስ፣ የምትስማሙት ምናልባትም በሀሳቡ መሰረት ላይ ይሁን እንጂ ወንጀለኛ ናቸው የምትሏቸው ሰዎች ይለያያሉ። ወንጀለኛ የምትሏቸውን ሰዎች የምትመለከቱበት መነጽር የተለያየ ነው። ትክክል ያኛው ምን ይፈጣልናል? በእኔ እምነት ቅድምም እንዳልነው ኢትዮጵያ በኢትዮጵያ በኩል ስትሄድ አሁን አቶ ነቢዩም ኢትዮጵያ መንግስት ውስጥ ያሉ ሰዎችም ስትወስድ እኛ አላጠፋንም፣ ያጠፋ ወገኔ ነው ብሎ ይላሉ። በእኛ ደግሞ ጥፋት የፈጸመብን ማን እንደሆነ እናውቃለን። ለዚህ የሚያስፈልገው ምንድን ነው በመሀል ገብቶ ትክክል የሆነ ማጣራት አድርጎ ወንጀል የፈጸመው ማን ነው ብሎ ወንጀሉን የሚያወጣ ወንጀለኛውንም የሚያወጣ አካል ያስፈልጋል ማለት ነው። ለዛ ነው ከመጀመሪያ ጀምረን ኢትዮጵያ ውስጥ ኢንዲፔንደንት የሆነ ማጣራት መደረግ መቻል አለበት እያልን የነበር ነው። የዩኤን ሰብአዊነት ኮሚሽንም ይህንን ተቀብሎ አደርጋለሁ ብሎ አሁን ሰዎችን መቅጠር ጀምረዋል፣ ይህንን የሚያካሂዱ። ከዛ በኋላ እናየዋለን። በትክክል ማን ነው ወንጀል የፈጸመው የሚለው ወንጀል ፈጽሞ ከትግራይ አመራር ይሁን ከትግራይ ህዝብ፣ ከትግራይ ወታደር ወንጀል ፈጽሞ ከተገኘ ይቅርብ ትግስኝ ከህግ በላይ መሆን አይችልም። በትክክል ደግሞ በዛ ልክ ደግሞ በኢትዮጵያ በኩል ይህንን ያደረገ እንዳሉ እናውቃለን። ይህንን ጦርነት ከሶስት ዓመት በፊት ከኤርትራ ጋር ሆኖ እቅድ አውጥቶ ወደ ተግባር ያደረገው አካል ማን እንደሆነ እናውቃለን። ትግራይ ውስጥ እንዴት አይነት በደልና ወንጀል እንደፈጸመ ማን እንደሆነ እናውቃለን። እነዚህ ፍርድ ፊት እንዲቀርቡልን እንፈልጋለን። ከዛ በተረፈ አንድ ማሳሰቢያ ማቅረብ እንፈልገው፣ የትግራይ ህዝብ አፍሪካዊ ነው። አብዛኛው ከአፍሪካ ውጪ የተደረገ ያለ የሚመስል ጦርነት የሚሰበከው ስብከት ትክክል አይደለም። ለዛ ነው እኛም ኖ ሞር ማወቅ አለብን መጀመሪያ እያልን እየተናገርን ያለ ነው። አፍሪካ ደግሞ የአፍሪካ ህዝብ በራሱ መንግስት እንዲጨፈጨፍ፣ እንዲራፍ፣ እንዲጠፋ መፍቀል የለበትን እያልን ያለ ነው። ተጨማሪ ጥያቄ ለማካከል የቀረን ሰዓት የሚፈቅድ አይመስልም። አቶ ነቢዩ በቀረቡት ሀሳቦች ላይ ለሚሰጡት ምላሽ አንድ መጨረሻ ደቂቃ እድሉ እርሶ ነው። እሺ፣ በዋሽንግተን ዲሲ ዘጠኝ አካላት ቀርበው ተሻጋጋሪ መንግስት እንሰራለን ያሉት በአሜሪካ ኮንስቲትዩሽን ህገወጥ ነው። በአሜሪካ ምድር ላይ ሆኖ በጦር ሀይል ሰላማዊ አገርን መፈንቅለ መንግስት ማድረግ ትክክል አይደለም። ለዚህም ነው አራት ድርጅቶች የኛን ጨምሮ ለጃስቲስ ዲፓርትመንት፣ ለኤፍቢአይ እና ለኒውዮርክ አተርኒ ጀነራል የወንጀል ማመልከቻ የገባው። ከዛ ውጪ ወንድሜ አቶ ዮሐንስ ባለው መሰረት ወንጀል የሰሩ ሰዎች በሙሉ ከኢትዮጵያ መንግስት ይሁን ከህወሓትም ከሁሉም ቦታ መጠየቅ አለባቸው። እስካሁንም ድረስ ይሄንን እኔ የኢትዮጵያ መንግስት ተወካይ አይደለሁም፣ ግን የኢትዮጵያ መንግስት ይሄንን የተቀበለው ነገር ነው። እንደውም እስካሁን ድረስ ከአርባ አምስት በላይ የሚሆኑ ወታደሮች ወንጀል ተከሰው እስር ቤት ናቸው ያሉት። ስለዚህ ይሄ የሚያከራክረን ጉዳይ አይደለም። ከዚህ ውጪ ለሰላም መንገዱ ሁላችንም በሁሉም አካል ዝግጁ ነን። ይህንን ለማድረግ ግን ህወሓት ራሱን ማስወገድ አለበት። የህወሓት መሪዎች ራሳቸውን ከቦታው ማስወገድ አለባቸው። አመሰግናለሁ። መልካም ክርክሩ ይቀጥላል። ሌሎች ጥያቄዎች የሚጋብዙ ብዙም የሚያነጋግሯችሁ በርካታ ሀሳቦች ተነስተዋል። ለአሁኑ ግን ሰዓታችን አብቅቷል። አብሮ መኖር የሚያስችልና ዘለቄታ ያለው ሰላም ማምጣት የሚያግዝ ሁኔታ የሚፈጠርበትን ጨምሮ በዚህ ሰዓት ክርክራችን የተከታተለው አድማጮቻችንም በተነሱት በርካታ ሀሳቦች ዙሪያ እርስ በርስ እንደሚነጋገሩባቸው ተስፋ አደርጋለሁ። በሌላ ዙር ክርክር መልሰን የምናገኛችሁ ምናልባትም የተሻለ ተስፋ በሚሰጡ ሁኔታዎች ውስጥ እንደሚሆን አምናለሁ። አቶ ነብዩ አስፋው፣ አቶ ዮሐንስ አብርሃ እንግዶቼ ለጊዜያችሁ አመሰግናለሁ። እግዚአብሔር ይፈልግ።